ኢትዮጵያ ውስጥ ባለፉት ቅዳሜና እሁድ በተካሄዱ የተቃውሞ ሰልፎች የተገደለው ሰው ቁጥር ወደ መቶ እንደሚጠጋ አንዳንድ ምንጮች እየተናገሩ ነው። በመቶዎች የሚቆጠሩ ሰዎች መታሰራቸውና ብዙዎች ላይ ጉዳት መድረሱም ተገልጿል። ናይሮቢ የምትገኘው ባልደረባችን ጂል ክሬግ አደባባይ እየወጡ ስላሉት ሰልፈኞች ብሶት፣ መጪው ምን ሊሆን እንደሚችል አንዳንድ ተንታኞችን አነጋግራለች። ሌላው የእለቱ አብይ ርዕስ ዘገባችን ነው። ይሄ ወደ ዋናው ዘገባ ስናልፍ ዋና መስሪያ ቤቱ እንግሊዝ ለንደን የሆነው ዓለም አቀፉ የሰብአዊ መብቶች ጥበቃ ተሟጋች ቡድን አምነስቲ ኢንተርናሽናል ባወጣው ሪፖርት በቅዳሜና በእሁዱ የኦሮሚያና የአማራ ክልሎች የተቃዋሚ ሰልፈኞችና የመንግስት ኃይሎች ግጭቶች የጠፋው ህይወት ዘጠና ሰባት መድረሱን አስታውቋል። ተቃዋሚዎችና የመብቶች ተሟጋቾች በሚያወጧቸው መግለጫዎች የመንግስት ጸጥታ ኃይሎች ባልታጠቁና ድምፃቸውን በሰላማዊ ሁኔታ ሲያሰሙ በነበሩ ሰልፈኞች ላይ ተኩስ መክፈታቸውን እየተናገሩ ነው። ከመንግስቱ ወገን የሚናገሩት የሚሉት ግን ከዚህ የተለየ ነው። ከተቃዋሚዎቹ ሰልፈኞች መካከል ገዳይ መሳሪያ ወይም ትጥቆችን የያዙ እንደነበሩ አመልክተዋል። በፈንጂና በቦምቦች በጸጥታ ኃይሎችና በተቋማት ላይ ጥቃት አድርሰዋል ብለዋል። ሰልፎቹ የተዘጋጁት በሁከት ኃይሎች ነው ይላሉ። ፍቃድ እንደሌላቸው ይናገራሉ የመንግስቱ ወገን። ምንም እንኳ በአማራና በኦሮሚያ ክልሎች ውስጥ ያሉት ሰልፎች የሚካሄዱት በተመሳሳይ ጊዜ ቢሆንም ሰበቦቻቸው ግን የተለያዩ መሆናቸውን የአምነስቲ ኢንተርናሽናል የአካባቢው ቢሮ የሰብአዊ መብቶች ጉዳዮች ፈታሽና መርማሪ ፍስሀት ተክሌ ለቪኦኤ ተናግረዋል። ኢን ኦሮሚያ ኦሮሚያ ውስጥ ተቃውሞውን የጫረው የከተማይቱን ማለት የአዲስ አበባን ክልል ወደ ኦሮሚያ ያስፋፋው ማስተር ፕላን ነበር። አማራ ውስጥ ደግሞ የወልቃይት የአማራ ማንነት ጥያቄ ኮሚቴ አምስት አባላት መታሰር ጉዳይ ነው። እነዚህ ሰልፎቹንና የተቃውሞ መገንፈሉን የቀሰቀሱት ምክንያቶች ናቸው። እነ ኦሮሚያ ውስጥ ሰው ሰው ተቃውሞ ማሰማትና አደባባይ መውጣት የጀመረው በህዳር 2007 ዓመተ ምህረት ነበር። የአዲስ አበባን ግዛት ያሰፋል የተባለውን ማስተር ፕላን መሰረዙን መንግስት ገልጿል። ሰው ግን ተቃውሞውን አደባባይ መውጣቱንም ቀጥሏል። ከትናንት በቀደሙት ሁለት ቀናት በዐሥራ ሁለት የኦሮሚያ ከተሞች ውስጥ ስድሳ ሰባት ሰው መገደሉን አምነስቲ አመልክቷል። በአማራ ክልል ዋና ከተማ ባህር ዳር ላይ ደግሞ በእነዚያው ሁለት ቀናት ቢያንስ 30 ሰው መገደሉን የአምነስቲ ሪፖርት ይጠቁማል። ሰልፋችንን እንዳናካሄድ ባለሥልጣናቱ ፍቃድ ከልክለውናል ያለው የባህር ዳሩን ሰልፍ ጠርቶ የነበረው ሰማያዊ ፓርቲ ጥሪውን መሰረዙን ቀደም ሲል አስታውቀው ነበር። ይሁን እንጂ ሰው ከክልከላውና ከስረዛውን በኋላ ቢሆን አደባባይ ወጣና ለኦሮሞ ሕዝብ ያለውን ድጋፍ መግለጹና መንግስት የየአካባቢውን ጉዳዮች እንዲፈታ መጠየቁ ተዘግቧል። ቅሬታው ፈንቅሎ የወጣው ባለፈው ወር የመንግስቱ የጸጥታ ኃይሎች በሽብር አድራጎት የተወነጀሉ አንድ የወልቃይት ኮሚቴ አባልን ለመያዝ በተንቀሳቀሱበት ጊዜ ነበር። የወልቃይት አካባቢ የኢህአደግ ባለስልጣናት ይቅርታ የወልቃይታ አካባቢ ኢህአደግ ሥልጣን እስከያዘበት እስከ 1983 ዓ ም ድረስ በአማራ አካባቢ ውስጥ ተጠቃሎ እንደነበርና ከዚያ ወዲህ ባሉ ዓመታትም የአካባቢው ሰው ወደ አማራ ክልል ለመመለስ ጥያቄ ሲያነሳ መቆየቱ ተዘግቧል። የኦሮሞውንና የኦሮሞውንና አማራውን የሚያስተሳስራቸው ብሶቶቻቸውን ለመንግሥት ማሰማት እንዳይችሉ መደረጋቸው ነው ሲሉ የህፃናትን በድህነት ውስጥ መኖር የሚዋጋው አሪጋቶ ኢንተርናሽናል የሚባለው ግብረ ሰናይ ድርጅት ባልደረባው ፍሬድ ኛቤራ ለቪኦኤ ተናግረዋል። ኢትዮጵያ ውስጥ በአጠቃላይ ለሲቪል ማህበራትና አማራጭ ድምፆችን ለማሰማት ያለው መድረክ እየጠበበ የመጣ ይመስለኛል። ሰዎች ደግሞ የተለያዩ ብሶቶች የኖሯቸውና የሚያሰሙበት መንገድ ያጣሉ። ቡድኖቹ እርስ በራሳቸው ሲጋጩና ሲፋተጉ ከኖሩ በኋላ አሁን ወደ አንድ ግንባር እየገቡ እንደሚመስላቸው የለንደኑ የምጣኔ ሀብት ጥናት ትምህርት ቤት የሰብአዊ መብቶች ጉዳዮች አጥኚው አወል አሎ ይጠቁማሉ። ባለፈው አንድ ዓመት ውስጥ ሰዎች እርስ በርሳቸው እንዳይነጋገሩ ወይም እንዳይግባቡ ያደረጓቸው ምክንያቶች ምን እንደሆኑ ሲፈትሹ ቆይተዋል። እናም በኦሮሞዎቹ እና በአማሮቹ መካከል የአጋርነት ስሜት መፈጠሩን መመልከት ይቻላል። መጪው ጊዜ ምን ሊሆን እንደሚችል ግን የአምነስቲውን ፍስሐ ተክሌን ጨምሮ ማናቸውም እርግጠኛ አይደሉም። በመንግስቱ ላይ ነው ሁኔታው የሚመረኮዘው። መንግስቱ ሰው ሰልፍ መውጣትና ሐሳቡን መግለጽ እንዲችል የሚያደርግ ከሆነ ሁኔታዎች ሊሻሻሉ ይችላሉ። መንግስት የበዛ ኃይሉን በመጠቀም የሚቀጥል ከሆነ ደግሞ ሁኔታዎቹ ምናልባት ይበልጥ ካልተበላሹ መቀጠላቸው አይቀርም። መንግስቱ በሰልፈኞች ላይ ማስጠንቀቂያ ማሰማቱን እንደቀጠለ ነው። ይህ ሁኔታ ደግሞ በአምነስቲው ፍስሐ ተክሌ እምነት የሚመራው ወደ ባሰ አለመረጋጋት ነው።